ሞት በኩላሊት ይብቃ የመረዳጃ ማህበር በመላ አገሪቱ ያሉ የኩላሊት ህሙማን ተገቢው ሕክምና እንዲያገኙ ለማድረግ አቅዶ የተቋቋመ እንደሆነ የማህበሩ ሊቀመንበር አቶ ኢዮብ ተወልደ መድህን ይገልጻሉ። ህብረተሰቡ በኩላሊት በሽታ ያለውን ግንዛቤ ለማዳበርና እርዳታውን እንዲቀጥል ለማበረታታት ያለመ የእግር ጉዞ ነበር ትላንት በኢትዮ ኮብ አደባባይ የተካሄደው። በዕለቱ የማህበሩ ሊቀመንበር አቶ ኢዮብ ከተናገሩት የመንግስት አመራሮች እንዲሰሩ ፈልጋለሁ እንዲሰሩም የምፈልገው ነገር ምንድን ነው? የኩላሊት ህክምና ወጪ በጣም ከፍተኛ ነው። በጣም ከፍተኛ ነው። በእርግጠኝነት ለመናገር እንደሚቻለው 95 በመቶ ኢትዮጵያዊ ኩላሊቱ ቢደክም ዛሬ ተነስቶ በድንገተኛ እንኳን መታከም አይችልም። ለዚህ ችግሩ ምንድን ነው? የኢኮኖሚ እጥረት ነው። በመንግስት ድርሻ ሊሰሩ የሚገባቸው ስራዎች አሉ። እነዚህም አንደኛ ዳይሎሲስ ማድረጊያ ማሽኖች፣ ኬሚካሎች እና የተለያዩ ለህክምና መስጫ መሳሪያዎች የሚሆኑ መሳሪያዎች በሙሉ ያለ ቀረጥ እንዲገቡ ጥያቄን አቀርባለሁ። እዚህ ቦታ ላይ ሆኜ እነዚህን መንግስት ሰምቶ አስቸኳይ ውሳኔ እንዲሰጥ እፈልጋለሁ። ሁለተኛ በየክሊኒኩ የሚሰጡ ሕክምናዎች የሚቆጣጠር ኃይል እንዲመድብልን እንፈልጋለን። ማለትም መቆጣጠር ማለት የሚሰጡ ሕክምናዎች አይነታቸው አንድ አይነት መሆናቸው እንዲረጋገጥ። ሁለተኛ በግል ክሊኒኮች አገልግሎት እየሰጡ ያሉ ማሽኖች ምን ያህል ደረጃ እንዳላቸው፣ የሚሰጡት አገልግሎት ትክክለኛ ነው ወይ በቅቷቸዋል አልበቃቸውም ወይ አገልግሎቱ በትክክል ይሰጣል ለበሽተኛው የሚለውን ነገር ቁጥጥር እንዲያደርግልን። አቶ ዳንኤል ባራኪ የተባሉ የኩላሊት በሽተኛ የጉዞ ታዳሚ ነበሩ። የጉዞ ዓላማ አሁን እርዳታውን በትክክል እንዲደረግልን ነው። በተጨማሪ ደግሞ ያው በሽታው ምን ያህል አስከፊ እንደሆነና ምን ያህል አቅም ጠያቂ እንደሆነ ገንዘብ ጠያቂ እንደሆነና ህዝቡን እንዲረዳልን ነው የምንፈልገው። ያው እንዲያስተባብረን እንዲረዳን፣ ወገን በሚችለው አቅም እንዲረዳ ነው የምንፈልገው። በተወሰነ ደቂቃዎች ልዩነት ደግሞ በዚያው በኢትዮ ኩባ ወዳጅነት አደባባይ ዓለም አቀፍ የስኳር ህመምተኞች ቀን ምክንያት በማድረግ የስኳር ህመምተኞች ማህበር ያዘጋጀው የእግር ጉዞ ተካሂደዋል። በዕለቱ የማህበሩ የበላይ ጠባቂና የአዲስ አበባ ዩኒቨርሲቲ የሳይንስ ትምህርት ክፍል ኃላፊ ዶክተር መሐመድ ረጃ ተከታዩን ብለዋል። ስራችን እጅግ ብዙ ድጋፍን የሚፈልግ ጅምር ነው። አላማችን የሚሳካው ሁላችንም በጋራ ስታግዙን በመሆኑ፣ በቀጣይ በምናደርጋቸው ዝግጅቶቻችን ላይ ከጎናችን እንድትቆሙ በዚህ አጋጣሚ ጥሪ አቀርባለሁ። ዛሬ እዚህ ላይ ቆመን የምንናገረው በዓለም ውስጥ የአራት መቶ ሚሊዮን ከስኳር ህመም ጋር የሚኖሩ ህዝቦችን በመወከል ነው። በኢትዮጵያም ከ2.1 ሚሊዮን ህዝብ በላይ ከስኳር ህመም ጋር ይኖራል። በህፃናት ላይም ያለው የስኳር ህመም በከፍተኛ ቁጥር እየጨመረ በመሆኑ ይህንን ህመም ህብረተሰቡ እንዲያውቀው፣ እንዲከላከለው፣ እንዲቆጣጠረው በጋራ መስራት አለብን። ከአዲስ ከተማ ክፍለ ከተማ መጥተው በእግር ጉዞ የተሳተፉት አቶ መሐመድ እንድሪስ ተከታዩን ብለውናል። ይህ ስኳር የሚባል በአሁኑ ሰዓት እንደ ሰደድ እሳት ዓለምን እየለበለበ ያለ ነገር ስለሆነ ለዚህ የሚደረግ ትግል በከፍተኛ ሁኔታ መቀጠል ስላለበት ለዚህ ድጋፍ ለመስጠት ነው የመጣሁት። መነሻቸው ኢትዮ ኩባ አደባባይ አድርገው እስከ ቴድሮስ አደባባይ በተደረጉ የእግር ጉዞዎች በሺዎች የሚቆጠሩ የአዲስ አበባ ከተማ ነዋሪዎችና የበሽታው ተጠቂዎች ተሳታፊ ሆነዋል። ለዶቼ ቬለ ራዲዮ ለተጠናቀረው ዘገባ